ትናንት ረፋድ ፕሬዚደንት ኦባማ የጦር መሳሪያ ሕግን አስተዳደራዊ በሆነ ውሳኔ ማሻሻያ ማድረጋቸውን ይፋ ሲያደርጉ በቅርብ ጊዜያት በተለያዩ የአሜሪካ ከተሞች በተፈጸሙ የጅምላ ግድያ ወንጀሎች ተጎጂ በሆኑ ሰዎች ታጅበው ነበር። ከሶስት ዓመታት በፊት በኮኔክቲከት ግዛት በኒውታውን ከተማ በሚገኘው የሳንዲሁ ከአንደኛ ደረጃ ትምህርት ቤት በትምህርት ላይ የነበሩ ሀያ ሕጻናት ሕይወት ያለፈበትን የጅምላ ግድያ አስታውሰውም ፕሬዚደንቷን ብተዋል። የመኖር የነፃነትና የመደሰት መብታችን ሊገፈፍ የማይገባ መብት ነው። በካሊፎርኒያ ሳንት ባርባራ ይማሩ የነበሩ የኮሌጅ ተማሪዎች ሲገደሉ ግን ይህ መብታቸው ተገፎባቸው ነው። በኮሎምባይን ሃይስኩል የተገደሉትም ይህው መብታቸው ተገፎ ነው። የአንደኛ ደረጃ ተማሪዎች በኒውታውን ሲገደሉም እንዲሁ። የነዛን ጨቅላ ህፃናት ግድያ ባሰብኩ ቁጥር ና ላይ ይዞራል። ከሳንዲሁክ ትምህርት ቤቱ የጅምላ ግድያ በኋላ ፕሬዝደንት ኦባማ ያረቀቁት የጦር መሳሪያ ባለቤትነት ቁጥጥር ረቂቅ በሀገሪቱ ምክር ቤት በሚገኙ በብዙሃኑ የሪፐብሊካን ፓርቲ አባላት ተቃውሞ ውድቅ መደረጉ ነው። በእሳቸው የስልጣን ጊዜ ብቻ የተገደበ ፕሬዝደንታዊ የጦር መሳሪያ ባለቤትነት ማሻሻያ ውሳኔ እንዲያወጡ ያስገደዳቸው፣ ለሚቀጥሉት 12 ወራት ተግባራዊ ይሆናል የተባለው የፕሬዝደንቱ ውሳኔ አምስት ነጥቦችንም አካቷል። በዋናነት የጦር መሳሪያ ሻጮች ህጋዊ ፈቃድ እንዲኖራቸው የሚያስገድድ ውሳኔ ሲሆን የጦር መሳሪያ በአውደ ርዮችና በኢንተርኔት አማካኝነት ለሽያጭ ማቅረብ እንደማይቻልም ገልጸዋል። ፕሬዚደንት ኦባማ የጦር መሳሪያ ለመግዛት የሚፈልጉ ሰዎች የጀርባ ታሪክ በተገቢው ሁኔታ እንዲጠና ይደረጋልም ብለዋል። የጀርባ ታሪክ ምርመራን ያለፈ ሰው የጦር መሳሪያ መግዛት ይችላል። ችግሩ ግን አንዳንድ የመሳሪያ ሻጮች የሚመሩት በተለየ የንግድ ስርዓት ነው። የንግድ ስርዓቱ ባለው ክፍተት ተጠቅመው ወንጀለኛና አደገኛ የሆኑ ሰዎች ያለምንም የጀርባ ታሪክ ምርመራ በምርመራው ሂደት ውስጥ ላለፉ ሰዎች ከሚሸጠው መሳሪያ ጋር የተመሳሰለ በኢንተርኔት አማካኝነት ይገዛሉ ማንም አይጠይቃቸው የአገሪቷ የተለያዩ ግዛቶችም በጀርባ ታሪካቸው አማካኝነት የጦር መሳሪያ መግዛት የማይፈቀድላቸውን ሰዎች ዝርዝር ለፌዴራሉ መንግስት ሪፖርት እንዲያደርጉ የሚያስገድድ ውሳኔም ተላልፈዋል። ለግለሰቦች የሚሸጡ የጦር መሳሪያዎች ህጋዊ የባለቤትነት ፈቃድ ካላቸው ሰዎች ውጪ እንዳይተኮሱ ለማድረግ የጦር መሳሪያ አምራቾች በጣት አሻራ አማካኝነት ብቻ ሊተኮሱ የሚችሉ መሳሪያዎችን እንዲያመርቱ ግፊት ማድረግም የፕሬዝደንቱ ውሳኔ አካል መሆኑ ተገልጿል። የጦር መሳሪያ ባለቤቶች ማህበር የፕሬዝደንቱን አስተዳደራዊ ውሳኔ አስመልክቶ በትዊተር ገጹ ላይ ባወጣው መልእክት የፕሬዝደንቱ ውሳኔ የህብረተሰቡን ደህንነት ለማሻሻል የሚያስችል ምንም አይነት ሚና የለውም ብለዋል። የሪፐብሊካን ፓርቲ የ2016 ፕሬዝደንታዊ ምርጫ እጩ ተፎካካሪ ማርኮ ሩቢዮ የፕሬዝደንቱን አስተዳደራዊ ውሳኔ አስመልክተው ሲናገሩ ይህ አዲስ ሕግ ሁለተኛውን የህገ መንግስት ማሻሻያ አንቀጽ የሚገድብና የሚያጣጥል በመሆኑ ምክንያት እኔ ስልጣን ከያዝኩ በመጀመሪያው ቀን እንደምሽረው ላሳውቅ እፈልጋለሁ። በዩናይትድ ስቴትስ በአንድ ዓመት ብቻ ሰላሳ ሺህ ሰዎች ከጦር መሳሪያ ጋር በተያያዘ ሕይወታቸውን እንደሚያጡ መረጃዎች ይጠቁማሉ። ለዶቼ ቬለ ለተጠናቀረው ዘገባ ናትናኤል ወልደነኝ ከዋሽንግተን ዲሲ።